አሁን ዲሞክራሲ በተግባር የኢትዮጵያ ብሔራዊ ምርጫ ቦርድ የአቶ ጀዋር መሐመድን የኢትዮጵያዊ ዜግነት እንዲያረጋግጥ ቀነ ገደብ የተቀመጠለት ሁለተኛ ደብዳቤ ለኦሮሞ ፌዴራላዊ ኮንግሬስ ኦፌኮ ጻፈ። ኦፌኮ በበኩሉ ጉዳዩ በሕጉ መሠረት እልባት እንዲያገኝ እናደርጋለን ብሏል። ለዝርዝሩ ጽዮን ግርማ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለአሜሪካ ድምጽ ስለ ሁኔታው ሲያስረዱ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አቶ ጃዋር መሐመድን በፓርቲ አባልነት መቀበሉንና ግለሰቡም የአሜሪካ ዜግነታቸውን ለመመለስ በዝግጅት ላይ መሆናቸውን በይፋ በመናገራቸው ምክንያት ቦርዱ ቀነ ገደብ ያለው ሁለተኛ ደብዳቤ ለመጻፍ መገደዱን ተናግረዋል። መጀመሪያ መነሻችን ላይ የሰጠነውን ማብራሪያ በደንብ እንደገና የሚገልጽ ነው። በሕጉ መሰረት ያላቸውን አማራጮች የሚያብራራ ነው። በዛ መሰረት ሰነድ ካለ እንዲያቀርቡ፣ በተለይ የኢትዮጵያ ዜግነትን በተመለከተ እንደገና ዜግነታቸውን መልሰው ማግኘት የቻሉበትን ማስረጃ እሱን እንዲያቀርቡ፣ ያንን ካላደረጉ ደግሞ በሕጉ የሚጠበቀው እንዲህ አይነት ሰዎችም በአባልነት ይዞ መቀጠል ስለማይቻል ያንን እርምጃ ወስደው ይህንኑ እንዲያሳውቁ የሚል አዋጅ ቁጥር አስራ አንድ ስልሳ ሁለት ህዝባር ሁለት ሺ አስራ አንድ አንቀጽ ስልሳ ሶስት ቁጥር አንድና ቁጥር ሁለት መሰረት አገር አቀፍ ወይም የክልል ፓርቲ መሆን የሚችለው ኢትዮጵያዊ ዜግነት ያለው ሰው ብቻ መሆኑን በመደንገጉ እንዲሁም በአንቀጽ ስልሳ ዘጠኝ ቁጥር አንድ ንዑስ ቁጥር ሰ መሰረት አንድን ፓርቲ መመዝገብ ከሚያስከለክሉት ምክንያቶች አንዱ የውጭ አገር ዜጋ አባል አለማድረግ መሆኑን ይደነግጋል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ቦርዱ ደብዳቤውን የጻፈው ይህንን አዋጅ መሰረት በማድረግ መሆኑን ተናግረዋል። ለኦፌኮ ትላንት በድጋሚ ከቦርዱ በተጻፈለት ደብዳቤ ፓርቲው በዚህ አዋጅ መሰረት አቶ ጃዋር መሐመድ ኢትዮጵያዊ ዜግነት እንዳላቸው የሚያስረዳ ሰነድ እንዲያቀርብ ይህን ማድረግ ካልቻለ ደግሞ አባልነታቸውን የማቋረጥ ህጋዊ ግዴታ እንዳለበት አሳስቧል። በአማራጭነት ከተጠቀሱት ግዴታዎች መካከል ሁለቱን ፈጽሞ በማስረጃ የተደገፈ ማብራሪያ እስከ ጥር ሀያ ዘጠኝ ሁለት ሺ አስራ ሁለት ዓመተ ምህረት ለምርጫ ቦርድ እንዲያቀርብ ተጽፎለታል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ጉዳዩ በህጉ መሰረት እልባት እንዲያገኝ እናደርጋለን ብለዋል። ብዙ ሰዎች ኢትዮጵያዊነትን ሲፈልጉ በማይመችበት ጊዜና ችግር በሚኖርበት ጊዜ የመልቀቅ የመተው አይነት እና የሌላን ዜግነት የመቀበል አለ እና ጀዋር ያኔ ችግር በነበረበት ጊዜ ከኢትዮጵያ ወጥቶ ሌላ ዜግነት ይዞ የአሜሪካ ወረዲ ውጪ ነበረ። ነገሮች ሁሉ ደግሞ ሲሻሻሉ እንደ ማንኛውም ሰው ተመልሰዋል። ብዙ ኢትዮጵያውያን ውጭ ሆነው ዜግነታቸውን ቀየሩና ቀደም ሲል እንደገና ደግሞ ወደ ኢትዮጵያ ዜግነት የመለሱ ብዙዎች አሉ እና ስለዚህ ይህን ያህል ኢሹ ሆኖ የሚቀርብ ጉዳይም አልመሰለኝም። እንግዲህ ጀዋር በአጠቃላይ የውጭ ሀገር ዜጋ ይሁን አይሁን፣ እኛ በሚመጣበት ጊዜ ተቀብለነዋል። አሁን ደግሞ የዜግነት ጉዳይ በሚመጣበት ጊዜ የምርጫ ቦርድ ይህን ጥያቄ ሲያቀርብልን እሺ ብለን ነገሩን፣ አንተ የውጭ ሀገር የአሜሪካዊ ፓስፖርት አለና ያንን ጨርሰ ብለነዋል። የተዛፈ ልጅ እንደርጋበት ግልባ ሰጥተ ነው እሱም በፕሮሴስ ላይ እንዳለ ነው የገለጸል። እንግዲህ አቶ ሙላቱ ገመቹ ከዚህ በፊት ፕሮፌሰር መረራ ጉዲናም ተጠይቀው ተመሳሳይ ይዘት ያለው መልስ መልሰዋል። አሁን እርስዎም ያሉት ጫቦር ይህን ጥያቄ መጠየቅ እንደፈለገ እንጃ የሚል ነው ይዘቱ። ተመሳሳይ ባይሆንም ብዙ የፖለቲካ ፓርቲ አባላት ከውጭ አገር ገብተዋልና የአቶ ጀዋርን በተለየ ሁኔታ ለምን ተመለከተ? የሚል ጠይቀን ነበር። የተሰጠ ምላሽ በተለየ ሁኔታ አልተመለከትንም፣ ፓርቲው ራሱ በይፋ ዜግነት ጉዳያቸው በሂደት ላይ ነው ያለውና አባል አድርገናቸዋል ብሎ በይፋ ገለጸ። ይሄ ደግሞ ከአዋጅ ቁጥር አንድ ስልሳ ሁለት ህዝባር ሁለት ሺ አስራ አንድ አንቀጽ ስልሳ ሶስት አንድ ሁለት መሰረት አገር አቀፍ ወይም የክልል ፓርቲ አባል መሆን የሚችለው ኢትዮጵያዊ ዜግነት ያለው ሰው ብቻ መሆኑ ተደንግጓል። ከዚህ አዋጅ የተጻረረ ስለሆነ ነው የጠየቅነው። ከዚህ በፊትም ሌሎች ፓርቲዎች ምዝገባ በሚያደርጉ ሰዓት በተመሳሳይ የውጭ ሀገር ዜግነት ያላቸውን ሰዎች ከአባልነታቸው ሰርዘዋል ብሎ ምሳሌ ጠቅሶ አስረድቶናል ምርጫ ቦርድ። ስለዚህ እናንተ ህጋዊ ፓርቲ ከሆናችሁ ይሄንን በምትጠየቁ ጊዜ ለምን ተጠየቅን ማለት ተገቢ ነው ወይ? እኛ መጀመሪያም ኢትዮጵያዊ የውጭ ሀገር ዜጋ ነው አይደለም የሚለውን እንደ ማንም ኢትዮጵያውያን ሌሎች አባል እንደሚሆኑ እሱም ጠይቆን አባል ሆነዋል። አሁን ደግሞ የሱ የዜግነት ጥያቄ ጥያቄ ውስጥ በሚገባበት ጊዜ ይሄ እንዲህ አይነት ነገር መጥተዋል እና ይህንን ነገር ሶልቭ አርግ ብለነዋል። እሱ ይህንን እንደሚጨርስልን ነው ካልጨረሰ የአባልነቱ ጉዳይ በህጉ መሰረት እልባት የሚያገኝ ይሆናል። ከዚህ በላይ እንትን የምናረገው ነገር የለም። አባልነት ይመጣል በስርዓቱ ያልጠበቀና በትክክል ኢትዮጵያዊ ካልሆነ የሚሰረዝ ይሆናል። ይሄንንም እናሳውቀዋለን። ወይዘሪት ብርቱካን ሚደቅሳን ደብዳቤው ቀነ ገደብ አለው ወይ ብለናቸው ነበር። ቀነ ገደብ አለው። ወይዘሪት ብርቱካን ሚደቅሳ ይሄ የአቶ ጀዋር መሀመድ ጉዳይ ከተነሳ በኋላ በጣም ብዙ አስተያየቶች ይሰጣሉ። አሁን እንግዲህ ማህበራዊ ሚዲያ ላይ የሚሰጡትን ነው ብዙ ጊዜ የምንጠቅሳቸው። የተለያዩ አስተያየቶች ሲሰጡ ነበር። ከተሰጡ አስተያየቶች መካከል ለምንድን ነው ጀዋር መሀመድ ላይ ብቻ ትኩረት የተደረገው? ከውጭ የተመለሱ በጣም ብዙ ዙ የፖለቲካ ፓርቲ አመራሮች አሉ። የፖለቲካ ፓርቲም እንደገና አስመዝግበው አቋቁመው እየሰሩ ያሉ አሉ እና እነሱ ግለሰቦች በምን ሁኔታ ነው ያለው? የእነሱ ሳይጠየቅ ጀዋር ላይ ለምን ትኩረት ተደረገ የሚል ነገር ይነሳል እና የቦርዱ ከተቋቋመና ስራ ከጀመረ በኋላ አዲሱም ሕግ ከወጣ በኋላ ምን ይመስላል ልምዱ? እንደዚህ ያለ እርምት ይወሰድ ብላችሁ የጠየቃችሁበት ሁኔታ አለ? በተለይ ከውጭ የተመለሱ የፖለቲካ ፓርቲ አመራሮችን በተመለከተ ሲመለሱ የመጀመሪያው ሂደት ፓርቲዎቻቸው ማስመዝገብ ስለሆነ ሰነዶቻቸውን ያስ- ያቀርባሉ የአባላቶቻቸውን የአመራር አባላቶቻቸውን ዝርዝር ያቀርባሉ ያን በሚያደርጉበት ጊዜ ገና የምዝገባ ሂደት ስለሆነ እያየን አላግባብ ያስገቡትን እንዲያስወጡ እንመክራቸዋለን። በዛ መሰረት እየፈጸሙ ነው፣ ሰርቲፊኬቻቸውን እያገኙ የቆዩት። ከዛ አንጻር አንድ ሁለት ፓርቲዎች ከዚህ ጋር የተያያዘ ችግሮች ነበሯቸው። ለምሳሌ ለመጥቀስ ኦነግ አሁን የተመዘገበው የኦሮሞ ነጻነት ግንባር ማለት ነው። ሰነዶቹን አሟልቶ ስብሰባውን አድርጎ የአመራር አባላቱን በሚያቀርብበት ጊዜ አንድ ሁለቱ ወይም ሶስቱ ይመስለኛል በአመራር አባልነት ከተጠቀሱት ውስጥ ከሌላ ሀገር ዜግነት ወስደን ስለነበረ ያንን መልሶ ኢትዮጵያዊ ዜግነት ለማግኘት ሂደት ላይ ናቸው የሚል መረጃ አብሮ ነበር እና ሂደት ላይ ያለ መሆኑ ዜግነትን የሚያረጋግጥ ወይም ሙሉ ዜግነትን የሚያሳይ ስላልሆነ በዛ መልኩ እንደማንቀበል ስንነግራቸው እነዛን አባላቶቻቸውን ተክተዋል። እንደዚሁም የኦሮሞ ብሔራዊ ፓርቲ በጀነራል ከማል ገልቹ የሚመራው ምዝገባቸው አይ ቲንክ በዚህ ሳምንት ተጠናቆ ሰርቲፊኬቱ የተሰጣቸው ይመስለኛል። ሂደት ላይ ያለ ፓርቲውን ወክለው ከኛ ጋር ብዙ ግንኙነት የሚፈጽሙ ሰዎች ነበሩ እና ስማቸውን መጥቀስ የምችል ይመስለኛል አቶ ሊበን ውይይቶች ላይ፣ ድርድሮች ላይ የሚሳተፉ ከዛ እንዲሁ ዝርዝሩ ሲገባ ዜግነታቸው በዛ መልኩ ተጽፎ ስለነበረ ኢትዮጵያዊ ዜጋ እንዳልሆነ የሚያሳይ በኋላ በሂደት ከፓርቲው ጋር ባደረግነው ውይይትና እንዲያስተካክሉ በምንሰጣቸው አስተያየቶች በመመርኮዝ በሌላ አባል ተተክተዋል እና በዚህ መሰረት እያረምን ነው፣ ምዝገባውን እያደረግን እየመጣ ነው። ከዚህ ውጭ ግን ምናልባት ሌላ ዜግነት ኑሮት እንደ ኢትዮጵያዊ ዜጋ ሆኖ ተካቶ ያለ አባልም ሆነ የአመራር አባል አሁንም ካገኘን እሱን እያስተካከልን ሞኒተር እያደረግን ፓርቲዎቹ እርምጃ እንዲወስዱ እናስገድዳለን። የእኛም ኃላፊነት ነው የእነሱም ግዴታ ስለሆነ ከዛም በተጨማሪ ደግሞ አሁን በአዲሱ ደንባችን መሰረት ፓርቲዎች ማሟላት የሚገባቸውን ነገሮች በሙሉ በትክክለኛ ሁኔታ አሟልተው እንዲያስገቡ ከሰጠናቸው አንድ ፎርም ውስጥ ያሏቸውን የአባላት ዝርዝር ሪፖርት እንዲያደርጉ የሚጠይቅ ነው እና ያንን ሲያደርጉ በተሻለ ሁኔታ እያንዳንዱ አባል የሚኖረውን የዜግነት እንደዚህ አይነት ሁኔታ ጠቅሰው አረጋግጠው፣ መሪውም ደግሞ በአፌዳቪት ማለት ነው በመሀል አረጋግጦ የሚያስገባበት ሁኔታ አለ። እሱም ሞር እድል ይሰጠናል፣ በደንብ ለማጥራት ማለት ነው። ግን እስካሁንም ባለው የአመራር ዜግነት፣ የአባል ዜግነት እንደ ዋና ጉዳይ ታይቶ በፓርቲዎች የመመዝገብ ሂደትም ሲጣራ የነበረ ጉዳይ ነው። የአሁንኛውን እንግዲህ የሚለየው ምንድን ነው? ራሱ ፓርቲው የአዲስ ፓርቲ አይደለም፣ የቆየ ተመዝግቦ ሲሰራ የነበረ ፓርቲ ነው። ፓርቲው ራሱ በአደባባይ እኛም ሌሎች የሚመለከታቸውን አካላት መንግሥትንም ጨምሮ በሚያይበት ሁኔታ የዜግነት ሁኔታቸው የግለሰቡ ያልተረጋገጠ መሆኑን ራሱ ፓርቲው አምኖ እያለ በዚህ በኩል ደግሞ በአባልነት ተቀብለናቸዋል ብሎ በአደባባይ መግለጫ ስለሰጡ ነው፣ እኛም ግልጽ ሆኖ ያገኘ ነው እና ይሄ ነገር አንድ ነገር መልክ መያዝ አለበት ብሎ ፓርቲውን በደብዳቤ ወደ ማሳሰብ እና ወደ መጠየቅ ይሄድ ነው ማለት ነው። እንዲህ ያሉ ጥያቄዎች እንዲያሉ ጉዳዮች ሲያጋጠሟችሁን ደብዳቤ ከመጻፍ በመለስ ቀነ ገደብ አለው፣ ምንድን ነው የምታደርጉት? በዛ መልኩ ካልተፈጸመ እንግዲህ በፓርቲ የሚንቀሳቀሱ ድርጅቶች ተመዝግበው የሚንቀሳቀሱ ድርጅቶች የተለያዩ ኃላፊነት አሏቸው። ግማሾቹ ጊዜ ገደብ ያላቸው ፔሬዲካሊ ወይም ጊዜን ጠብቆ መፈጸም ያለባቸው ሪፖርት የማድረግ ግዴታ ሊሆን ይችላል። ስብሰባዎች ማድረግ ሊሆን ይችላል። ሰነዶች የማስገባት ለምሳሌ የአመታዊ የሂሳብ ሚዛን የሚያሳየ ኦዲት ሪፖርት ማስገባት ሊሆን ይችላል እና ህጉ ላይ የተለያዩ ግዴታዎች በተለያየ ሁኔታ የሚፈጸሙ እንዳሉ አስቀምጧል እና እነዛን ግዴታዎች አለመፈጸም እንደየጥፋቱ መጠን የሚያስከትላቸው ውጤቶች ደግሞ እንደሚኖሩ እዛው ህግ ላይ አለና እንግዲህ በህጉ አግባብ የሚኖራቸውን ውጤቶች ለየፓርቲዎቹ ማሳወቅ ከዛም በኋላ ቅጣት መጣልም ካስፈለገ ቅጣት መጣል ማስጠንቀቂያ መስጠት ካስፈለገ ማስጠንቀቂያ መስጠት፣ እንዳልኩት ህጉ ላይ በተቀመጠው ሁኔታ ማለት ነው። እሱን ነው የምናደርገው። ከሁሉም አይነት የፓርቲ እንቅስቃሴዎች ጋር የሚያያዝ ነገር ነው ይሄ። ሌላ እንደዚህ በይፋ የሚታወቁ ግለሰቦችም አሉ። ለምሳሌ አቶ አንዳርጓቸው ጽጌ በእስር ላይ በነበሩ ጊዜ የእንግሊዝ መንግስት ዜጋዬ ታስረዋል ብለው ሲወተውቱ እንደነበር ይታወሳል። እና እሳቸው የኢዜማ ፓርቲ አባል እንደሆኑ ይነገራል። እሳቸውስ ላይ ያደረጋችሁት ማጣራት አለ? እሳቸው ላይ በተለየ ያደረግነው ማጣራት የለም። በእጽዮን ሆኖም ግን እኔ እስከማስታውሰው ድረስ በአደባባይ በነበረ ኮንቨርሴሽን የአመራር ኃላፊነትን አልወስድም ብለው የእንግሊዝ ዜግነቴንም አልተውም ብለው ተናግረው ከፓርቲው ራሳቸውን እንዳገለሉ ነው የማውቀው። ግን በአባልነት ተመዝግበው መዝገባቸው ላይ ከተገኙ እኛ ሰነድ ላይ ካገኘ ነው እሱንም ቢሆን አጣርተን ለፓርቲው ተገቢውን ማሳሰቢያና እርምጃ እንዲወስድ ደብዳቤ መጻፋችን አይቀርም። ግን አባል መሆናቸውን አይደለም ቦርዱም የሚያውቀው። በአመራር አባልነትም ተዘርዝረው አልቀረቡም። በአባልነት ስለመመዝገባቸውም የሚያሳይ ምንም አይነት ሰነድ የለንም። ሌላ እንግዲህ ከዚሁ ርዕስ አልወጣ የተነሱ ጉዳዮችን ማንሳት ስላለብን የሚያዳምጠንም ሰው መረጃዎችን በጣም በግልጽ መረዳት ስላለበት አንዱ ሌላው በማህበራዊ ሚዲያ ላይ በተደጋጋሚ ተሰጥቶ ያየሁት አስተያየት የእርስ ዜግነት ጉዳይ ነው። እራሳቸው የምርጫ ቦርድ ሰብሳቢ ዜግነታቸው ኢትዮጵያዊ አይደለም የሚል አስተያየት ተሰጥቷል። ዜግነቶ ምንድን ነው? ኢትዮጵያዊነት ወይስ ሌላ ዜግነት አሉት? እንግዲህ ሲሆን ለዚህ ጥያቄ ምላሽ መስጠት ትንሽ በጣም ያሳዝናል። ምክንያቱም ምንድን ነው ይሄ ኃላፊነት የኢትዮጵያዊ ዜግነት ሳይኖር ሊወሰድ የሚችል ኃላፊነት አይደለም ያንድ የኢሌክሽን ቦርድ ሰብሳቢ መሆን ማለት ነው እና መጀመሪያም ለመንግስትም በሰጠሁት መረጃ የዜግነትን ያለወጥኩ መሆኑን ሳልወድ በግዴ ሀገሬንም ለቅቄ በሄድኩበት ጊዜ በስደተኝነትን ስደተኛ ወይም አሳይሊ ብቻ የቆየ መሆኑን አረጋግጬ መረጃ ሰጥቼ ነው ምይ ኃላፊነቱን የወሰድኩት እና ከዛ በኋላ መልሶ ጥያቄው ሲመጣ ትንሽ ያሳዝናል ግን ይሄ በጣም እንደኔ ላለ ሰው ተቃራኒውን መረጃ ሰጥቶ ይሄን አይነት የመንግስት ኃላፊነት ከወሰደ በተራ ማስጠየቅም ብቻ ሳይሆን በወንጀል ደረጃ የሚያስጠይቅ ነገር ነው የሚሆነው። እንዲሁ በቀላሉ እኔ እኔ መሰለ የሙያም የስልጠናም ባክግራውንድ ያለው ሰው እንዲሁ በቀላሉ አለፍ ብሎ እስኪ ምንም ችግር የለውም ብሎ ሊያደርገው የሚችለው ነገር አይደለም። እና የኔ ዜግነት ኢትዮጵያዊ ነው፣ ተቀይሮ አያውቅም። በዛው መሰረት ነው ይሄን ኃላፊነት የተረከብኩት ነው ማለት የምችለው። በሌላ በኩል አዲስ አበባ የሚገኘው የአሜሪካ ኤምባሲ የአቶ ጀዋር መሐመድን ጉዳይ ያውቀው እንደሆነ እና ዜግነታቸውን ለመመለስ አመልክተው እንደሆነ ጥያቄ አቅርበንላቸው ነበር። የመረጃ ኃላፊና የኤምባሲው ቃል አቀባይ ጆን አይስ ለጥያቄዎቻችን በኢሜይል አጠር ያለ ምላሽ ሰጥተውናል። በአሜሪካ የግለሰብ ምስጢርን የመጠበቅ ሕግ ወይንም ዩኤስ ፕራይቬሲ ሎውስ መሰረት ስለማንኛውም ግለሰብ የዜግነት ሁኔታ በይፋ ለመወያየት አንችልም። በዚህ ጉዳይ ላይ ማብራሪያ ለመስጠት የተሻለ ምንጭ ሊሆኑ የሚችሉት አቶ ጀዋር መሐመድ ብቻ ናቸው። አቶ ጀዋር መሐመድ እሳቸውን በተመለከተ ለተነሳው ጥያቄ ማብራሪያ እንዲሰጡ ባለፈው ሳምንት ጠይቀናቸው ነበር። ለአሜሪካ ድምፅ አማርኛ ክፍል ማብራሪያ ለመስጠት ፈቃደኛ እንዳልሆኑ ገልጸዋል። ሌላው ጥያቄ የተነሳበት የኢዜማ ፓርቲ አባላት ጉዳይ ሲሆን የፓርቲውን የሕዝብ ግንኙነት ኮሚቴ ምክትል ሰብሳቢ አቶ አስቻለው ድምጸን ጠይቀን ነበር። ፓርቲያችን ከኢትዮጵያዊ ውጪ አባል የለውም ብለዋል። L'amir dims tsewon garma, Washington DC.